ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምና ምሽታችኋል የሐሙስ ምሽት ጥቅምት 24 2015 ዓ ም የጋቢና ዜ መሰናዶ አሜሪካ ድምፅ ዋሽንግተን ዲሲ ካሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ለምሽቱ ከያዝናቸው መሰናዶች መካከል ጥቂቶቹን እናስተዋውቃችሁ። ሁለት ዓመት የሞላው የሰሜን ኢትዮጵያ ግጭት እንዲቆም በትላንትና ዕለት የሰላም ስምምነት ላይ ተደርሷል። በዚህ ዙሪያ ወጣቶች ምን አይነት ሀሳቦችን እያንሸራሸሩ ነው የሚለውንና ሌሎች ሀሳቦችንም በምሽቱ እናነሳለን። እንዲሁም ደግሞ የዘንድሮ የኤሚ አዋርድ ተሸላሚ ከሆነችው ሀድራ አህመድም ጋር ቆይታ ይኖረናል። ይህንንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የሚያወጣ ነው። የደን ገረማው መሰናዶን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ዘጋቢዎች፣ ባለሙያዎችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አስር ቀናት ያህል በደቡብ አፍሪካ ፕሪቶሪያ ሲካሄድ የሰነበተው በኢትዮጵያ መንግስትና ህወሀት መካከል የሚደረገው የሰላም ድርድር በትላንትናው ምሽት ተጠናቆ ሁለቱ አካላት ስምምነት ላይ ደርሰው ተፈራርመዋል። ይህ ዜና ተሰምቷል። እንግዲህ የስልክ መስመራችን ላይ የሐዋሳው ዘጋቢያችን ዮናታን ዘብዱየስ ይገኛል። ዮናታንን ዛሬ እንግዲህ ለጥቂት ደቂቃዎች እንይዘዋለን። የሚያብራራልን የምንጠይቃቸው ጥያቄዎች ይኖራሉ። ዮናታን ጤና ይስጥልኝ፣ እንደምናመሽ እንደምናመሸደን፣ ሰላም እናንተ ጋር እንግዲህ መሽቷል። ትንሽ ደቂቃዎች አብረን የምንቆይ ይሆናል። የኢትዮጵያ መንግስትና ህወሀት ትናንትና በደቡብ አፍሪካ የሰላም ስምምነት ተፈራርመዋል። ዮናታን፣ እንግዲህ አንተ በምትገኝበት በዚህ በደቡብና ሲዳማ ክልሎች በሚሊዮኖች የሚቆጠሩ ወጣቶች እንደመኖራቸው በሰላም ስምምነቱ ዙሪያ ያላቸው ስሜትና ምላሽ ምን ይመስላል? ከዛን ጀምር? አመሰግናለሁኝ ሄደን ትላንት አስር ሰዓት ይህን ድርድር በተመለከተ መግለጫ ይሰጣል ከተባለበት ጊዜ ጀምረው የተለያዩ ወጣቶች በተቀመጡባቸው ቦታዎች ነው የስራ ቦታም ሆነው መግለጫውን ወይም ውሳኔውን ለመከታተር በትኩረት ነበር ሲጠብቁ ተነበረው እና ዘግይቶም ወደ አስራ ሁለት ሰዓት ካለፈ በኋላ ነበር መግለጫው የተላለፈው ወይም ለህዝብ ሊሳ የሆነው እና የወጣቶችን ስሜት ከዛ ሰዓት ጀምሮ እየጠየኳቸው ምን እንደሚያስቡ እንዲያጋሩኝ ሁላ እያወራኋቸው ነው የሚገኘው እና ያገኘኋቸው ወጣቶች የሰላም ድርድሩን በተመለከተ የተላለፈው ውሳኔ ወይም የተሰጠው ውሳኔን እንዳስደስታቸው ጥሩ ስሜት እንዳላቸው አጋርተውኛል። በተለይ ለሁለት አመታት የቆየው ጦርነት የሰሜኑን የአገሪቱን ክፍል ብቻ ሳይሆን አገሪቱንም ተጽዕኖ ውስጥ ጫና ውስጥ ይከታት ስለነበረ ከኑሮ ጋርም ከሥራ አጥነት ከራሳቸው ጋር እያገናኙ ከኢኮኖሚ ጋር እያገናኙ ጥሩ ውሳኔ እንደሆነ እየነገሩኝ ውሳኔው ደስታ እንደፈጠረባቸው ደስ እንዳሰኛቸው ጭምር ነው እያጋሩ እየነገሩኝ ያሉት። ደም አመሰግናለሁ ዮናታን እንግዲህ አንተ አስተያየት ስትሰበስብ አንተም ሆንክ በተለያዩ የሀገሪቱ ክፍል የሚገኙ ዘጋቢዎቻችን አስተያየት ስንሰበስብ ይሄ የመጀመሪያችን አይደለም። ጦርነቱ እየተካሄደ ባለበት ሁኔታ ውስጥም ስለ ጦርነቱ ያላቸውን አስተያየት ስንሰበስብ ነበር። እንዲሁም ደግሞ ድርድሩ ከመካሄዱም በፊት ደግሞ ስለ እየተካሄደም እያለ ከድርድሩ ምን ትጠብቃላችሁ እያለን ስንሰበስብ ነበር። ከዛ አንጻር እንግዲህ አሁን ተስፋ ያለ ይመስለኛል ብለሃል። ሁለተኛው ጥያቄ የሚሆኑት እንግዲህ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን ጉብኝት ሲያደርጉ መሰንበታቸው ይታወቃል። ዛሬ ደግሞ በአርባ ምንጭ በርከት ያለ ሕዝብ በታደመበት ሀገሪቱን በሚመለከቱ የተለያዩ ጉዳዮችን አንስተው ንግግር አድርገዋል። ከንግግራቸው መካከል አንኳር አንኳር ናቸው የምትላቸው ነጥቦች ምንድን ናቸው? ኦኬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንግዲህ ወደ ደቡብ ክልል በተለይ ጋሞ ጎፋ ጨንቻ አካባቢ ዛሬ ሶስተኛ ቀናቸውና ትናንትም ከጋሞ ህዝብ ጋር አንድ ሜዳ ላይ ንግግር አድርገው ነበር ተገናኝተው ስለ አገሪቱ አንዳንድ ነገሮችን አንስተው አውርተዋል። ዛሬም እንደዚሁ በአርባ ምንጭ ከተማ ስቴዲየም ቁጥራቸው የበዙ ሰዎች በተሰበሰቡበት አገሪቱን የተመለከቱ ደቡብ ክልልን በተመለከተ ሌሎች የኢትዮጵያ ህዝቦችን አጠቃላይ የተመለከቱ ሰፋ ያለ ሀሳቦችን አንስተዋል። ሁሉም ነገር ግን ሲጠቀለል ያስተላለፉትን መልእክት ስጠቀለል ከሰላምና ከልማት ጋር የተገናኘ ከሀገሪቱ መረጋጋት ጋር የተገናኘ ናቸው ማለት እንችላለን። በተለይ ከሰሜኑ ጦርነት ጋር በተያያዘ የደቡብ ህዝብ እዚያ አካባቢ ያሉትን ስማቸውን ጠቅሶ ጎፋን፣ ጋሞን ሁሉም ጠቅሷቸው ኢትዮጵያ በተቸገረችው ወቅት በተጠራችው ወቅት በተለይ የኢትዮጵያ ወጣቶች፣ የጋሞ የጎፋ የጨንቻ ወጣቶች፣ የጉራጌ ወጣቶች እያሉ ስማቸውን ጭምር እየጠሩ ኢትዮጵያ በተቸገረ ሰዓት ጥሪ ባቀረበ ሰዓት ደርሳችሁ ለኋላ እውነቷን ለማስከበር ደም ከፍሏችኋል፣ ዋጋ ከፍሏችኋል ስሉ ምስጋናቸውን አቅርበዋል። እዚህ የመጣንበትም ዋነኛው ዓላማ ለተከፈለው ዋጋ ምስጋና ለማቅረብ ነው ስሉ ተናግረዋል። የንግግራቸው ያሰሙት ቃላቸው ጭብጥ ወይም ዋነኛው መልእክት ግን ሰላም ነበረ። ከሰላም በኋላ ደግሞ ለልማት ትኩረት መስጠት አለብን፣ ለአብሮነት ትኩረት መስጠት አለብን ስሉ ተናግሯል። በተለይ ትናንት በደቡብ አፍሪካ በተደረገው ንግግር ወይም ላለፉት አስር ቀናት ስደረግ በነበረው ምክክር ላይ የተላለፈውን ውሳኔ በተመለከተም ኢትዮጵያ ያቀረበቻቸው ፍላጎቶች መቶ በመቶ ተቀባይነት አግኝተዋል ስሉ ተናግሯል። ከዛም ውስጥ የኢትዮጵያን ሉዓላዊነት ማስከበር፣ የሕግ የበላይነት እንዲረጋገጥ ማድረግ ኢትዮጵያውያን እንደ ድሮ አብሮ መኖር የሚችሉበት የሰላም አማራጭ ቦታ መሰጠቱ ደስ አሰኝትናል። ለዚህም እዚህ በጋሞ ምድር ወይም በሰላም የሚታወቁ ጋሞዎች ምድር ሆኜ ይህንን በመስማቴ ደስታ ተሰምቶኛል ሲሉም ተናግሯል። ይህንን ካሉ በኋላም እኛ ኢትዮጵያውያን ጦርነት አንወድም አይደለም። በወንድማማቾች መካከል፣ በሀገራት መካከል እንኳን የሚደረግ ጦርነት አይፈለግም፣ አይወደድም መጨረሻውም ውድቀት ነው። የእርግማን ምድር ነው የሚሆነው። ስለዚህ እኛ ኢትዮጵያ የምንፈልገው ሰላምን ነው አብሮነትን ነው የምንፈልገው። ለዛ ደግሞ የሚሆን ኢትዮጵያ ያቀረበቻቸው የድርድር የስምምነት ሀሳቦች ተቀባይነት አግኝቷል። በዚህ ደስተኞች ላይ ምስሉም ተናግረዋል። እሳቸው በተለይ ትኩረት ያደርጉት ነገር ምድር ወይም ተከትለው ወደ አስራ ሁለት ሲደርሱ ሀሳቦች እዛ ላይ ውሳኔ ደረሰባቸው ወይም ትናንት በተደራዳሪ ሰዎች፣ ባለስልጣናት ወይም ተወካዮች የተገለጹ ሀሳቦችን እየጠቀሱ ጥሩ ውጤት እንደሆነ፣ አሁን ግን ያንን ተከትሎ እኛ መስራት ያለብን በሰላም በአንድነት በአብሮነት ነው። ጀግና ህዝብ ማለት ጦርነቱን ካሸነፈ በኋላ በድል ከተወጣ በኋላ ደግነትን ማሳየት ነው። ይቅርታ ማድረግ ነው። ፍቅርን ማሳየት ነው። ስሉም ተናግሯል። እድም አመሰግናለሁ ዮናታን። እንግዲህ በዚህ ጦርነት በተለይም ደግሞ የኑሮ ውድነት እጅግ ጨምሯል። ወጣቶችም ደግሞ ኢትዮጵያ ውስጥ ከቀድሞ የነበረ ችግር ነው ከጦርነቱ በፊት፣ አሁን ደግሞ ተባብሰው ቀጥሏል። በስራ አጥነት እየተቸገሩ ይገኛሉ። በተለያየ ምክንያት ደግሞ ትምህርታቸውም የተስተጓጎለ ወጣቶችም አሉ፣ እና ከዚህ ከዚህ አኳያ ስራን በተመለከተ እንደውም ከግብርና ላይ በደንብ ያሳን ምርት የተለያዩ ምርቶችን በተመለከተ ንግግር እንዳደረጉ እኛም ማየት ችለናል በተለያዩ መገናኛ ብዙሀን ላይ እና በቀጥታም ይሁን በተዘዋዋሪ ወጣቶች ላይ ስራ ለመፍጠር ወይም ደግሞ የስራ እድል ለመፍጠር እና እንዲሁም ደግሞ ወጣቶችን በዚህ በሰላም ስምምነቱ በኋላ ስላለው ለውጥ ተሳታፊ የሚያደርጉ ጉዳዮች ውስጥ ተነስተው ነበር ወይ አጠራርቀህ ግለጽልኝ ሰአታችን እያለቀ ስለሆነ መልካም። ቅድም እንዳልኩች ከጦርነቱ በኋላ ኦልሬዲ ጦርነቱ በስምነት ተጠናቋል ብሏል። እሳቸውም ትላንት ተሰመለውም ዜና ነበር። ይህን ተከትሎ ግን ምንድን ያሉት አካባቢ ያለውን አቅም በመጥቀስ እዛ አካባቢ እሳቸው ዛሬ ያሉበት ትላንት የነበሩት አካባቢ ስማቸውን እየጠቀሱ በቂ አቅም አለን፣ በርተን ከሠራን የኢኮኖሚ ችግር እንዲሁም የማህበራዊ ችግሮችን ፈተን የሥራ አጥነትን ችግር መስራት የምንችልበት አቅም አለ አይደለም፣ ለራሳችን ለጎረቤት አገሮች ጭምር መሆን እንችላለን። አገሪቱ የሥራ አጥነት ችግር እንዳለባት ይታወቃል። ይህም የሥራ አጥነት ችግር አሁን ያለን እጃችን ያለውን ሀብት ተጠቅመን በደንብ ከሰራን፣ ወደ ልማት ፊታችን ካዞርን፣ አሁን ከገባንበት የኢኮኖሚ የሥራ አጥነት ችግር ሌሎችም ችግሮች ውስጥ እንመጣለን፣ ሲሉ ነበር ጠቅላይ ሚኒስትሩ መልእክታቸውን ያስተላልፉ። ዘ አመሰግናለሁ ዮናታን። እንግዲህ በቀጣይም የወጣቶችን ድምጽ እያሰባሰብክ እንደምታደርሰን ተስፋ አድርጋለሁ። ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። ደህና ምሽ ለማመሰግናለሁ። ዘ ሰላም አምሽልኝ። ጋቢና ቪ ይቀጥላል። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። የጋቢና መሰናዷችን ይቀጥላል። በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው አመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካሜራ ባለሙያው ንጉሱ ሰለሞን ሽልማቱን ያገኙት እውቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከሶስት አመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 7 ሰባት ማክስ ስምንት አውሮፕላን ዙሪያ በሰራው ዘጋቢ ፊልም በነበራቸው ተሳትፎ ነው። ስመኞች የቆየ ሀድራን አነጋግራታለች። ቀጥሎ ይቀርባል። የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ፣ ትክክል ነኝ? በትክክል ፕሮዳክሽኑ የኢትዮጵያውን ፓርት እኔ ለፕሮዲሰር ሆንሱ ለሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው። የኤሚን ያሸንፈው እንግዲህ ይህን ሽልማት ያገኘሽው በተለይ ደግሞ በዜናና በዘጋቢ ፊልም ካታጎሪ ነውና ይሄ ሽልማት ላለፉት ሀምሳ ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልፍ የሚል ጥያቄ አልፈጠረብሽም? በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምስሉ በምንሰራቸው ስራዎች የአንቺም እንደምታውቂው በጋዜጠኝነትም በተለያዩ ዶኪሜንታሪዎችን በፊልም ብዙ ጊዜ የኢትዮጵያ ክሬቲቭ ላይ ኢንዱስትሪ ላይ ያለን ሰዎች ብዙ ጊዜ ስማችን አይነሳም ወይ የምንሰራው ስራ ሪኮግኒሽንን ተሰጥቶትም አይተን አናውቅም፣ እና ሁሌ በጣም የሚረብሽ ነበር። አሁን ግን ልክ ይሄኛውን ዶኪሜንታሪ እና የተሳተፍንበት ሆኖ ኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን በጣም ብዙ ነገሮች ይዘውን ነው እንጂ ለካት መስራት እንችላለን። ኢትዮጵያውያኖች ኬፐቢሊቲውን፣ አቢሊቲውን የኢንተርናሽናልም ደግሞ ኮምፒቲቲ ሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግም ደግሞ እንችላለን መስራት የሚለውን ነገር በደንብ ብለው ነው ያሳየ ግን ሁሌም የሚረብሸ ነገር ነበረ። ለምንድ ነው ኢንተርናሽናል ሪኮግናይዝ ማደረገው የሚለው ነገር ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንችና ባልደረባሽ ያሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤቢሲ የተሰራ ፎሊንግ ፍሮም ደስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋ ጥናታዊ ፊልሙን እንዳልሹ የሰራችሁት? እናንተ በኢትዮጵያ በኩል ያለውን ነው። በኢንዶኔዥያ እና በአሜሪካም ግብአቶች አሉት። እናንተ ይሄንን እንዴት ልትሰሩት ቻላችሁ? የእናንተስ ድርሻ ምን ነበር? በአጠቃላይ በፊልሙ ሂደት ውስጥ በ2019 አስራ ዘጠኝ የቦይንግ በተከሰከሰበት ወቅት ለተለያዩ ሚዲያዎች የሚሰራ ነበረ ሪፖርት አድርጌያለሁ። የኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች ኢንፋክት እሱ ለምንም ብሬክ እስከ ማድረግ ድረስ ማለት ነው። በደንብ ክሎስ የነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው ንጉሱ ባልደረባዊ ኢንጂነር ስለሆነ፣ በተለይ በዚ አይነት ቴክኒካል ነገሮችን በጣም ያውቃል ና ከእሱ ጋር በመሆን ከዛ ፓይለቶች ጋር የእሱ ያሉት ጓደኞች ያሉ ኢንፎርሜሽን በመጠየቅ በጣም ክሎስሊ ስንከታተለው ነበረ። ያሁም ደግሞ ሪፖርትን ስናደርግ ነበር። ፕሌኖ የተከሰከሰ ቀን ላይ የዛን ቀን ሄጅ የክራሳይት ማይቸዋለሁ ፊልም አድርገናል እና የተለያዩ የተጎዱትን ፋሚሊዎችንም ማናገርን ብዙ ኢንፎርሜሽን ሰብስበን ይዘን ነበር እና ኤቢሲ ኒውስ ይሄንን ፕሮዳክሽን ለመስራት ሲያስቡ ቲም ልከው ነበር። እዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር። ነገር ግን ብዙ ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው። ከዛ በኋላ የኢትዮጵያ ፓርት ካልተካተተበት ይሄ ዶክመንተሪ መሰራት አይችሉም። የአንድ የኢንዶኔዥያ ብቻ ነው ሊሆን የሚችለውና የቦሚንግ ደግሞ የአንዱ ብቻ ነው ሊሆን የሚችለው ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው። በጣም ብዙ ኢንተርናሽናል የሆነው ልማቶች የሚሰራው የኢትዮጵያን ኤርላይንስ ቦይንግን ግራውንድ ሲያደርግ ነው። የተለያዩ ሀገሮች ተከትለው ቻይና፣ ቱርኪ፣ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ከአሁን በኋላ ማብረር ማንፈልግ ብለው ያቆሙት ሌሎቻቸው እና የኢትዮጵያን ፓርት ማካተት በጣም ትልቅ ትልቅ ኮንትሪቢሽን ስለነበረው ያንን መስራት እንዴት እችላለን ብለው ሲያስቡ ነው እንግዲህ ስለዚህ ብዙ ኢንፎርሜሽን ያለው ቲም ማን ነው የሚለውን ነገር ተነጋግረው ከብዙ ሰዎች ጋር ከራሳቸው ሰዎች ከተነጋግረው አንድ ጠበቃ ጓደኛችን አለ። በሱ በኩል ነው ያገናኙ እና ከዛ ፕሮጀክቱ ይዘን ይሰራ ነው። በአለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ። ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው? ዶክሜንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና መጨረሻ ላይ ስቶሪው ሲያልቅ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶክሜንተሪ ለመስራት ቢያንስ አንድ አመት ሁለት አመት ሶስት ዓመት ነው ሊፈጅብሽ ይችላል። ያንን የምታረግ ምንድን ነው? በፒክቸርም ሰዎችንም በማናገርም የሚያስፈልግሽን ነገር በሁሉንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምንመሰለች እኛ እንደ ባህላችንም ሆኖ ለምሳሌ አሁን ስለ ባህልና ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክሜንት የተደረገው ከድሮ የነበሩት ነገሮች? ምክንያቱም ዶክሜንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛን ባህል አመጣጡን ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛን የነበረው ድሮ የነበረውን ነገር አርካይ ሆኖ ፉቴጁ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር ብዙ አቤለብል አይደለም። ከዛ በተጨማሪ ደግሞ ይህን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛውም ታሪካችን ላይ በተለይ አሁን ዶክመንተሪ ንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንዲንግ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክሜንተሪ ታሪክ ያለው ነገር ልስራቡት የየትኛውን ነው የሚይዘው፣ የየትኛውን ማህበረሰብ አረዳድ ነው ልጅ ልጅ የምሰራ የሚለው ነገር ትንሽ የሚይዘን ይመስለኛል። እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል የሚያሉ ዶክመንታሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ወ የትኛው ስትሪሚንግ ሰርቪስ ላይ ነው ማወጣው የትኛው ፌስቲቫል ላይ ነው ማሳየው የሚባሉት ነገሮች እንዳሉ ሆኖ፣ ግን ስፔሲፊክ ልየኛ ነገር ለየት የሚያደርጋቸው እነዚህ የተለያዩ እነዚህ ናቸው እያስባለው ነው ሄን ፊልም ብቻሽን አይደለም የሰራሹ አብሮሽ የሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈ ና ሽልማቱን ያገኘ ባልደረባለሽ እሱንም እንጋብዘው ና አብሮሽ እንተዋወቀው ና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከሱ እንሰማለን። ሱ ሰለሞን ባላለው የቪዲዮግራፊ ባለሙያ ነኝ። ቪዲዮ ማቅረባት፣ ኤዲቲንግ እንዲሁም ፖስት ፕሮዳክሽን ከአንተ ሙያ አንጻር ከቀረጻው ከእቃ የማግኘት ሊሆን ይችላል ከውጭ ማስመጣት ሊሆን ይችላል ብዙ ሌሎች ተጨማሪ ተግዳሮቶችም አሉት እና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ከአንተ ሙያ አንጻር ምንድን ናቸው? የመቅረጃ መሳሪያዎች፣ ኤዲቲንግ ቱሎች፣ የአውዲዮ መቅረጃዎችን ማግኘት እጅግ በጣም አስቸጋሪ እሱንም ባል ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነትን ወይም ደግሞ ማድረስ የተፈለገው መልዕክት እንዲያደርስ መጠቀም ያለብን ስታንዳርድ ሆኑ ኪቶች አሉ። ለምሳሌ ኔትፍሊክስ ላይ አንድ ዶኩመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ጋር ያሉ እቃዎች ናቸው። እቃዎቹን ቢኖሩሽ ደግሞ በየአመቱ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪ በጣም አስቸጋሪ ለዛ ነው ብዙ ሰዎች ደፍረው ወደ ስራው ማይገቡ። ከዛ በተጨማሪም ደግሞ በሙያ ራስሽን ለማሳደግ ትምህርት አጋጣሚዎች፣ ራስሽን በእውቀት እንድታደጉ ሪሶርሶች ምናምን የሉም። የዶክመንታሪ ስራ ብዙም ስላልተለመደ ኤክስፐርቲዛቸውን ሸጥ ማድረግ የሚችሉ ባለሙያዎችም የሉም። ይሄ ፈተና በፎሊንግ ፍሮም ስካይ የሚለው በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይሄንን ያቀለለበት መንገድ አለ። ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሙሉ ኪር ይኖረዋል፣ ሁሉ ነገር ማቅረብ አቅም ይኖረዋል። ግን ነገሮችን ዝ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ፊልሙ ካለቀ በኋላ ሁሉ ነገር ጨርሰ የተቀረጹትን ነገሮች ሌብላገን አስተካክለ ሶስት በአካት ምናምን ሰራል እና ከዛ በኋላ ኤዲሲ የሚያደርገው ኤዲሲ ነው፣ አሜሪካ ማለት ነው። ፉቴጅ በምን ይላል ኢንተርኔት አስቸጋሪ ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው የነሱ እሱ ላይ አፕሎድ ለማድረግ ሞከርን እና በጣም ትልቅ አይ የኛ ፖሊሲ ይህን ስለማይፈቅድ በህርዲስክ ላኩልን አለ። እሺ፣ ችግር የለም ስፔሲፊክ ነው በራሳቸው ስታንዳርድ ማለት ነው ከዛ

ስለዚህ በቃ ከስታንዳርዱ ስ ኮምፕሮማይዝ ማድረግ ነበረባቸው እነሱም የሁለት አርስኮች ገስተን እዚህ ሁለት ኮፒያር ሚኒኬት ሽንግራይዳሚ ይችላለን በዛ ነው የኑቢያ ሚዲያ እና ኮሚኒኬሽን። ከዚህ በኋላ ይህንን ይሄ ትልቅ ልምድ ይመስለኛል፣ ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ? ይህን በዚህ ስራ ምክንያት በጣም ብዙ ነገር የተማርነው፣ አንደኛው እና ዋነኛው ምንድን ነው፣ ለኢንተርናሽናል ስታንዳርድ የሆኑ ስለኢትዮጵያ በደንብ መናገር የሚችሉ ዶክመንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን። የሙሉ የኑቢያ ሚዲያና ኮሚኒኬሽን ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክ እሱ ላይ ብቻ ትራማቸውን ያለፉበትን ጫና ጫናና ያለፉበትን ትራማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን አንድ ዶክመንተሪ እየሰራ ነው። ከዛ በተጨማሪ አንድ ረጅም ፕሮዳክሽንን ለመስራት የሚያስፈልጉትን ስቴፖችንም ወስደናል። አሁን ይሄኛው የፕሌኑ አንድ አመት ሌፍጭብን አሁን ይሄኛውን ስራ ደግሞ እየሰራ ነው ያለነው። አሁን ከአንድ አመት በላይ የፍጭ ዶክሜንታሪ ነው። እንግዲህ ሰሞኑ ሄደን ጨርሰዋለን። ተጨማሪ ነገር ብለን እናስባለን ሆፕፉሊ ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊች እናደርገዋለን ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ነው ያለነው። በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ሁለታችሁንም በጣም ነው የማመሰግነው። በድጋሚ እንኳን ደስ አላችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ መደመጡን መታየቱን ይቀጥላል። የመጨረሻው ዘገባችን ደግሞ ቴክኖሎጂ ነው። እንስሳትን ሳያረቡ የእንስሳቱን ሕዋስ ብቻ በመጠቀም አማራጭ የአሳ ስጋ፣ የዶሮ እንዲሁም ደግሞ የተለያዩ እንስሳቶችን ስጋ ማምረት ይቻላል ትለናለች። ጁሊት አቦ የእሷን መሰናዶ እንደሚከተለው አቀርብላችኋለሁ። ይሄ ሲያዩት የሚያምር የሳልመን አሳ ከኩሬ አሊያም ደግሞ ከአሳ አርቢዎች ሊመጣ ይችላል። ይሁን እንጂ ይሄ በምስሉ ላይ የሚታየው የአሳ ስጋ የመጣው በሰሜን ካሊፎርኒያ ከሚገኘው ዋይልድ ታይፕ ከተሰኘ ቤተ ሙከራ ውስጥ ነው። ጀስቲን ኮልቤክ የዋይልድ ታይፕ አጋ መስራች ነው። የሳልመኑን አሳ ሕዋሳቶች የምንፈጥርበት መንገድን አገኘን። ከዚያን ከእጽዋት ከተሠራ ስካፎልድ ከተሰኘ ነገር ጋር በማቀናበር ሳልመኑ የምናውቀውንና ሲከተፍ የሚይዘውን ቅርጽ መያዝ እንዲችል አደረግን። ዓለም የአሳ ምርት ፍላጎቱ እየጨመረ ሲሄድ የተለያዩ ተቋማትም ያለውን የአሳ አቅርቦት ለማገዝ ሌሎች አማራጮችን እየተጠቀሙ ይገኛሉ። ሀሳባችን የተፈጥሮ አሳ አቅርቦትን የማይጎዳ ወይንም ደግሞ ሰዎች በአሳ ማርቢያ እርሻዎች ላይ ብቻ እንዳይገደቡ ለማድረግ ነው። በተመሳሳይ በከተማው ባለ አፕሳይድ በተሰኘ ምግብ ቤት ውስጥ ደግሞ ከዶሮ ህዋሳት በቤተ ሙከራ የተሰራ የዶሮ ስጋ ጣዕሙ እየተቀመሰ ነው የሚገርም ነው ይሄማ ዶሮ ራሱ ነው አሚቼን የአብሳይድ ምግብ ቤት ባልደረባ ናቸው ስለ ዶሮ ስጋው እንዲህ ይላሉ ይህ ስጋ ከዶሮ ህዋስ ላይ ተወስዶ የተመረተ ነው ስለዚህ ዶሮ ማርባትም ሆነ የዶሮ ስጋ መግዛት አይጠበቅብንም ሪካርዶ ሳን ማርቲን በዩሲ በርክሌይ ዩኒቨርሲቲ ቤተሙከራ ውስጥ የአማራጭ ስጋዎች ምርምርን ይመራሉ እሳቸው ከህዋሳት ቅንጣቢ የሚመረት ስጋን አሁን ላይ ለህዝብ ማቅረቡ ጊዜ የሚወስድ ነገር ነው ይላሉ። ይህን ነገር ወዲያውኑ ለገበያ ማውጣቱ ተፈጻሚ ነገር አይደለም። ይህ ነገር ከገበያ አንጻር አዋጭ ነው ወይ? ለሁሉም ነው ወይስ ለጥቂቶች ብቻ ነው ማቅረብስ የምንችለው የሚለውን ነው ማወቅ ያለብን። አማራጭ ስጋ አቅራቢ ኩባንያዎች ራቸው ገና በሽግግር ላይ መሆኑን ያምናሉ። ጀስቲን ኮልቤክ ታዲያ እንዲህ ይላል። በምንችለው ሁሉ ተመጣጣኝ ዋጋና ሰፊ አቅርቦት እንዲኖር መስራት ማሻል አለብን። አማራጭ የስጋ ምርት ቀስ በቀስ እየተሻሻለ የመጣ ነገር ሲሆን ወደፊት አንድ ቀን የዓለምን አመጋገብ የሚቀይር ይሆናል ተብሎ ይጠበቃል። የጋቢና መሰናዷችን እየተጠናቀቀ ነው። በተከታዩ ዜማ እንጋብዛችሁና ተመልሰን መጥተን እንሰናበታችኋለን የነበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት ጥቅምት 24 2015 ዓም መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በህሱ ገጻችን በአማሪክ ላይ ለጋቢና ቪ እያላችሁ አድርሱም። ስልክ ቁጥራችሁንም እዛ ላይ ብትተውልን በመልእክት ሳጥናችን የምታስቀምጡ ፌስቡካችን ላይ መልሰን እንደውላለን። አስተያየታችሁን እኛም እንሰበስባለን። ደንገረማው መሰናዶን በመምራት ኤልያስ አስማረ በቅንብሩ ቆንጅታዬ፣ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። ከአሜሪካ ድምፅ ዋሽንግተን ዲሲ እንሰናበታችኋለን። ተነሰ Take my hand and smile under the milk move And baby let's just baby let's just baby